ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስታ ወደ ጅማ በመብረር ላይ የነበረችው ቡኒ ቀለም ያላትና ከአፍንጫ ላይ ቲኤንኤ የሚል ጽሑፍ በነጭ የታተመባት የትራንስኔሽን ኤርዌይስ ኃላፊነቱ የተወሰነ የግል ማኅበር ንብረት የሆነች ባለ ሁለት ሞተር የመንገደኞች አውሮፕላን ወድቃለች። በወቅቱ ከቤት ውጭ ከብቶቻቸውን እያሰማሩ የነበሩት አቶ ጥላሁን ሁኔታው እንዴት እንደነበር አስታውሰው ነግረውናል። ቆመች። ሰው ለካ መቼም አውሎ ንፋስ ነው እንደዛ ያደረገው እንጂ ቆርቆሮ ነው እንትን አየሩ ነው እንጂ። አሁን በቃ አንድ አውሎ ንፋስ አደረገ ቆርቆሮ ላይ ቆርቆሮ በሙሉ በሙሉ በእርሶ ቤተሰብ ላይ በሰው ላይ በእንስሳት ላይ የደረሰ ጉዳት አለ? ሌላ እቃ ነው እንጂ ሰው ላይ አልደረሰም። እቃ ብቻ ነው ቁሳቁሶች። አንድ ነገር አልተረፈ። እህሉ ስላለ ቤት እንደሞላ ነው ያለው። የልጅቷ ቤት ደግሞ እንዳለ እቃ በቃ ተበላሽቷል። እንዳለ ግቢው ሰፊ ከመሆኑ የተነሳ የተለያዩ ቤቶች ተሰርተውበታል። መሀል አካባቢ የተሰሩት ቤቶች ሄሊኮፍተሯ ተገልብጣ አርፋባቸዋለች። ሁለቱም ክንፎቿም ለየብቻ ወድቀው ይታያሉ። ከወደኋላዋን በኩል መቃጠል ጀምሮ የጠፋው አካሏ በጉልህ ይታያል። የግቢው ባለቤት ታናሽ ወንድምም ነገሩን ከሰሙ በኋላ በቦታው ተገኝተዋል። ገደወልኩና ነገሩኝ እንደዚህ የጥላውን ቤት ላ ነው የወደቀ አውሮፕላን። ጉዳቱ እንግዲህ ፖሊሶቹ አላስቀረቡም አላስቀረቡንም። ፖሊሶቹ እዚህ ቆመን ነው የምናየ። ያለውን ችግር አላየሁትም። አልቻለ ከለከሉ። ጎረቤቶች ሁኔታው በተከሰተ ቅጽበት ተሰባስበው ተቃጥሎ የነበረውን እሳት ተረባርበው ማጥፋታቸውን አጫውተውናል። በጣም ይጮህ ነበር። እኔ ግቢ ነበርኩኝ። የኔ ቤት ከዚህ ሶስተኛው ነው። እንዳረፈ ያው ስንወጣ በቃ እየተቃጠለ ነው። ፖሊሶችም፣ ደንብ አስከባሪዎችም፣ ህዝቡም ሁሉ ተረባርቦ ነው ወዲያውን የጠፋው። ጉዳት ከደረሰባቸው ሶስት ቤቶች መካከል ከአንደኛው ውስጥ አንድ ሴት ተኝታ እንደነበርና ምንም ጉዳት እንዳልደረሰባት ሰምተናል። ሌላኛው ጎረቤትም ይህ ሁኔታ ሲከሰት ተኝቶ እንደነበር ነው የሚናገረው። ጠዋት አንድ ተኩል አካባቢ የሆናል። ወደታች ዙራ ተመልሳ ወደታች ሄዳ ነበር። አሮፕላኗ በሰከንድ ወደዚህ ተመለሰች። በመልሳ በጣም ይጮህ ነበረ፣ ስጋተኞች ነበረ። በጣም አቧራ ሲቦል ተነሳ ስነሳ የጭርምስ ብሏል። ልጆች እር ያልኩኝና ውጡ አልኩኝ። እነሱን ካስወጣሁ በሀከላ በቃ ሌላው ጉድተች ሸሸ። ከዛኛ ያው ወጥተን እንደገና እሳት ለማጥፋት ዲw በማለዳው ወደ ሜድሮክ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ደውሎ ነበር። እሳቸውም ባለሁለት ሁለት ሞተሯ ሄሊኮፕተር አንደኛ ሞተር ላይ በደረሰ የቴክኒክ ችግር ሁኔታው መከሰቱን ተናግረዋል። ተሳፍረው የነበሩ ሰዎችም ሆነ አብራሪዎች ላይም የደረሰ ጉዳት አለመኖሩ ነው ለዲw የተናገሩት ለዲw ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ